የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። መንግስቱ ኃይለ ማርያም ለፍርድ ይቅረቡ የሚል ደብዳቤ ለጠቅላይ ሚኒስትር አብይ ተጻፈ። ኮሎኔል መንግስቱ ለፈጸሙት ወንጀል አንድም ጊዜ ይቅርታ ጠይቀው አያውቁም። እንዲያውም ዝንብም አልነካው በማለት ነው የተናገሩት። መንግስቱ ሀይለማ እየዞረ የሚገድል ነው፣ እየዞረ የሚያሰር ነው፣ እየዞረ የሚፈጅ ነው። ከህግ ውጭ ነው ማለት ነው፣ ጥፋተኛ ነው። ሰባት አባላት ያሉትን የጥያቄውን አቅራቢ ግብረ ኃይል አቶ ኪዳኔ አለማየሁንና ዶክተር ምስማኩ አስራትን ለውይይት ይዘናል። Dr. Asifa Mukhan and his wife, Dr. Belen Tespeda, physicians with the Rockville ዋሽንግተን የሚገኘው የዋሽንግተን አድቨንቲስት ዩኒቨርሲቲ በየአመቱ በየተሰማሩባቸው መስኮች ታላላቅ አስተዋጽኦ ያበረከቱ ለሚላቸው ሙያተኞች እውቅና ይሰጣል። በዘንድሮ ዝግጅት ባልና ሚስት ኢትዮጵያውያን ሐኪሞች እንዳዳመጣችሁት ዶክተር አሰፋ ጀጃው መኮንንና ባለቤታቸው ዶክተር ብሌን ስዩም ተሸላሚዎች ነበሩ። እንኳን ደስ ያላችሁ ብለን አወያይተናቸዋል። ንጉሴ አክሊሉ በዘመናዊ ትምህርት በኢትዮጵያ ተከታታይ ዝግጅቱ ይቀርባል። ምርጥ የሳምንቷ ግጥምም በሰዓቷ እንደምትደመጥ ማስታወስ እንሻለን። ዛሬ ጥቅምት 11 ቀን 2011 ዓ ም ነው። በጥቅምት አንድ አጥንት ነው የሚባለው ትርጉሙን አጠይቅኝ እንጂ አባባል ውስጥ ትክክል ነው። ውድ አደማጮቻችን እጅጉን እንዴት ሰነበታችሁ? አዎን አፍቆታችንን ቢገልጥ ብለን ነዋ። እጅጉን ማለታችን ያን ያህል ከናፍቃችሁን እስከ አራት ሰዓት አብረናችሁ እንቆያለን። ቢሉስ ምን ትል ይሆን አዲሱ እልል በቅምጤ ነው የሚባለው። ንጉሡ ታምሬን ለቅንብሩ ይዘን እኔ አሉላ ከበደና እኔም አዲሱ አበበ መልካም ምሽት እንመኛለን። ዜናው ይቀድማል፣ ጠብቁ እንደምናመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ፍስሀዬ ነኝ። ሳውዲ አረቢያ በጀማል ካሾጅ አገዳደል ላይ ትልቅና ከባድ ስህተት ፈጽሜያለሁ ብላለች። ድርጊቱን የፈጸሙት ተጠያቂ እንደሚሆኑም ገልጻለች። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አደል አል ጁቤር ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ የሳውዲ አረቢያ ሰላዮች በራሳቸው ፈቃድ የፈጸሙት አፈንጋጭ ተግባር ነው ብለውታል። ለሟቹ ቤተሰቦች ሐዘናቸውን ገልጸዋል። ነገር ግን ስለ ጋዜጠኛው አገዳደልም ሆነ አስከሬኑ የት እንዳለ አልተናገሩም። አልጋወራሽ መሐመድ ቢን ሳልመን በጉዳዩ ይኖርበት እንደሆነም ፍንጭ አልሰጡም። ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ እንደሞተ ነው የተገለጸው። ፕሬዚደንት ትራምፕ ትላንት ለዋሽንግተን ፖስት ጋዜጣ ሲናገሩ ሳውዲ አረቢያ ለአስርተ ዓመታት ያህል የዩናይትድ ስቴትስ ግሩም አጋር ሆና ቆይታለች ካሉ በኋላ ካሾጂ እንዲገደል ያዘዙት አልጋወራሹ መሐመድ ቢን ሳልመን ላይሆኑ ይችላሉ ብለዋል። በአሁኑ ወቅት ሀገሪቱን የሚገዙት አልጋወራሹ ናቸው ተብሎ ይታመናል። የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ጆን ቦልተን ጆን ቦልተን በያዝነው ሳምንት ሩሲያን በሚጎበኝበት ወቅት ፕሬዚደንት ዶናልድ ትራምፕ ለምን ዩናይትድ ስቴትስን ከመካከለኛው ርቀት የኒውክሌር ኃይሎች ውል ለማስወጣት እንዳቀዱ ፕሬዚደንት ቭላዲሚር ፑቲን ማብራሪያ እንዲጠይቁ እንደሚጠይቁ ሩሲያ ገልጻለች። ሩሲያ ውሉን አፈርሳለሁ በሚል ነው ፕሬዚደንት ትራምፕ ስለ ሁኔታው የተናገሩት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርገይ ሪያብኮቭ ትራምፕ ውሳኔ አደገኛ እርምጃ ይሆናል ካሉ በኋላ የሩሲያው ባለስልጣን ዩናይትድ ስቴትስ በዓለም ፍጹም ልዕለ ሀያል ለመሆን እየሞከረች ነው ብለዋል። እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ተደራድረው ስምምነቱን የፈረሙት የዩናይትድ ስቴትስ ፕሬዚደንት የነበሩት ሮናልድ ሬገንና የቀድሞው የሶቪየት ሕብረት መሪ ሚካኤል ጋርባቸው ነበሩ። አሜሪካና ሩሲያ የአጭርና የመካከለኛው ርቀት ኒውክሌር መሳሪያ ሚሳይሎችን ለማጥፋት ነበር የተስማሙት። አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ ሁለተኛ ቀኑን ይዟል። ትላንት ድምፅ መስጠት ያልቻሉት ሰዎች እድል እንዲያገኙ ነው ዛሬ የቀጠለው። ሶስት ሚሊዮን የሚሆኑ ሰዎች ትላንት መርጠዋል። ይሁንና ያልተከፈቱ የምርጫ ጣቢያዎች እንደነበሩና ከምርጫ መሳሪያ ጋር የተያዙ ችግሮች መከሰታቸውን የምርጫ ባለሥልጣኖች ተናግረዋል። የምርጫ ጣቢያዎች ላይ በተፈጸሙ ጥቃቶች ቢያንስ 15 ሰዎች እንደተገደሉና በርካታ እንደቆሰሉ ታውቋል። ታሊባን የምርጫ ጣቢያዎችንና ከምርጫ ጋር የተያዙ እንቅስቃሴዎችን ሁሉ እንዳያጠቃ እንደሚያጠቃ በተደጋጋሚ አስጠንቅቆ የነበረ ቢሆንም ለመምረጥ የተመዘገቡትን ሰዎች ለማስቀረት አልቻለም። የምርጫ ጣቢያዎች የሚታወቁት የምርጫ ውጤቶች የሚታወቁት ከሳምንታት በኋላ ነው ተብሏል። በብዙ ሺዎች የሚቆጠሩ ከማዕከላዊ አሜሪካ የተነሱ ፍልሰተኞች ሜክሲኮ ልታቋማቸው ብትሞክርም ግዛቷን ጥሰው ወደ ዩናይትድ ስቴትስ እያመሩ ናቸው። ባለፈው ሳምንት በሆንዱራስ የተጀመረው የገፍ ጉዞ ሜክሲኮ ከጓተማላ ጋር በሚያዋስናት ድንበር ባለው ድልድይ ላይ ልታቋማቸው ጀምራ ነበር። ይሁንና ብዙዎቹ ወንዙን ዋኝተው በመሻገር ወይም በታንኳዎች ድንበሩን አልፈዋል። የዩናይትድ ስቴትስ አገር ውስጥ ደህንነት ሚኒስቴር የፍልሰተኞቹን እንቅስቃሴ እየተከታተለ ሲሆን በሜክሲኮ በኩል በመጓዝ ላይ ያሉት የወንጀል አደጋ ሊደቅኑ እንደሚችሉ ጠቁሟል። የገፍ ጉዞውን ሁኔታ በቅርብ እየተከታተልን ነው። በተጀመሩና ሌሎች ወንጀለኞች በችግር ምክንያት በሚሰደዱት ንጹሐን ላይ ሊያደርሱት የሚሉትን በደል ልዩ ልብ ሊባል ይችላል ሲሉ የአገር ውስጥ ደህንነት ሚኒስተር ክሪስትን ኒልሰን ዛሬ አስገንዝበዋል። እንዲህ አይነቱን ፍልሰት የሚያበረታቱና ከዚያ የሚያተርፉ ሰዎችን ለፍርድ ለማቅረብ ከክልሉ አገሮቻችን ጋር እንሰራለን ብለዋል። ናይጄሪያ ያለው እስላማዊ መንግስት ነኝ ከሚለው ጽንፈኛ ኃይል ጋር የተሳሰረ የምዕራብ አፍሪካ ቡድን የያዝነው አመት የተጠለፉትን ሁለት የጤና ጥበቃ ሰራተኞችን እንዲለቅ ዓለም አቀፍ የቀይ መስቀል ኮሚቴ ተማጽኗል። ምህረት እንድታደርጉ እንማጸላለን በሰሜን ናይጀሪያ ማህበረሰቡን ያገልሉ የነበሩትን ንጹሐን የጤና ጥበቃ ሰራተኞችን እንዳትገድሉ እለምናለሁ ሲል ዓለም አቀፍ የቀይ መስቀል ኮሚቴ ተናግሯል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። የራዲዮ መጽሔት የመጀመሪያ ቅንብር ስነ ግጥም ነው። እናም የሳምንቷ ምርጥ ግጥም እንሆ፣ የማርያም መንገድ እንደ አባይ ኤፍሬም በውዳሴ ማርያም እንደ ቅዱስ ያሬድ ቀን ሳልል በሌሊት መስዋዕት እየሰዋው በዜማ ማህሌት ቅኔ እየተቀኘው ጉባኤ ቀና በመዋሲት ምስጋና ብቻ በረከት ከሙኩራ በሳልርቅ ከደጁ ከራስ ቅሉ ስፍራ ከጎልጎታ አሜ አሜን አሃዱ አህዱ ይሁን ይሁን ዋይታ ናም ፍቅርን ተማርኩ ተጎርቶ ይቅርታ አልከፋኝም ሰዋሁ በጥላቻ ፈንታ ብዙ ብዙ ለፋው እስማ አለቦ ነገር በሰማያት እንጂ አልሆነም በምድር። እረ፣ ይቅራልኩኝ እስቲ ይቅርበሉ። በመዋደድ ፈንታ ቂም ቁርሾ አታውሉ። እረ፣ ባዛኝቱ በጌታዬናት በአገሬ ወግ ለማድና ባህል በሕግ አምላክ ቢሉ ባህር ይቆማል ዛሬ። ግን ሰው ከፋ። እኔ ምን በበደልኩ፣ እስቲ ምን ባደረኩ? እኔን አትንፈጉኝ በቃ፣ አታንገላቱኝ በቃ። ልሄድ ጎዳናውን ልቀቁልኝ፣ የማርያም መንገድ እረ የማርያም መንገድ በቃ የማርያም መንገድ። ክፋቱ ለእናንተ ማይገድ እባካችሁ የማርያም መንገድ። ነፍጤን እንደው አውርጃለሁ፣ ስጋት ከመሆን ጎድያለሁ። ልሂድ ይልቅ ሸኙኝ፣ ሞሽለኪያውን ልቀቁልኝ። ኤዲያልኝ ኤዲያልኝ፣ ድንቅ የማሉ ማማ እንጦሮጦ ሲገባ ከሰይጣን የራቀ ከሰው ያልተስማማ። ግን ማን ሰምቶ ይቅርታ ማንስ ተቀብሎኝ። ቢበቃኝ ይሻላል የፍቅር ልብ ላይኖር መንገዱ ደልድሎኝ ላልሄድበት ጉዞ ምን ያለማመጠኝ? የማርያም መንገዴን ግን አትከልኩልኝ። በቃ የማርያም መንገድ ኧረ የማርያም መንገድ ረዘም ያለው ግጥም የማርያም መንገድ በጸሐፊው ዳንኤል ገዛሃኝ አንደበት አጠር አድርገን ለራዲዮ መጽሔት ዝግጅት እንደምትሆንም መጥነን ያቀረበናትና ዳንኤልን ቅር ካለህ ይቅርታ እንላለን። የምንክስበት መንገድ የማርያም መንገድ አለዎ የማርያም መንገድ አለዎ የማርያም መንገድ አለዎ Ka rutver sofa I'm up. So you're ኃይሌ ኢየሱስ ፈይሳ ነው ድምፃዊው። እናመሰግናለን። በነገራችን ላይ አድማጮች ለዳንኤል ገዛሃኝም የማርያም መንገድ የተሰኘች በተመሳሳይ ርዕስ የተጻፈች ግጥም መነሻ እንደሆነ ገልጦልናል። የማርያም መንገድ እንደሚባለው ታዲያ የወንድ ልጅ መንገድ የሚባልም አለ። አባባሉ በዚህ ሳምንት የሆነ አንድ ነገርን ያስታውሰናል። ታማኝ ከነዋይ ደበበ ጋር ያደረገውን ቃለ ምልልስ የሁለቱም ወዳጅ አብርሃም ብዝነህ ያመቻቸውና ታማኝ በየነ ከነዋይ ጋር ያደረገው ውይይት የመደመርን ትርጉም በጥሩ ሁናቴ አሳይተዋል ተብሎለታል። ነዋይን ወደ ህዝብ የመለሰ ከሙዚቃ አፍቃሪው ማህበረሰብ ጋር ያስታረቀ የደመረ ውይይት ነበርም ተብሏል። መደመር ይሉሃል። ጥፋትን አውቆ ይቅርታ ጠይቆ መደመር። ግን ዛሬ ዛሬ አሉላ የጠፋው ምን እንደሆን ታውቃለህ? ምን ይሆን አዲሱ አጥፍቻለሁ ይቅርታ የሚል ነገርን ነገር ያነሰዋልና ኮሎኔል መንግስቱ ይደመሩ የሚሉ አሉ። እረተዉ ምንን ከምን ጋር እየተስተዋለ እንጂ በማለት ፍርድ የጠየቁ አሉ። የፍትህ ያለህ ያሉ ሰዎች ወደ ጠቅላይ ሚኒስትር አብይ ደብዳቤ ልከዋል። ጥያቄያቸው መንግስቱ ኃይለማርያም ወደ ኢትዮጵያ ተወስደው አሊያም ወደ ሌላ ገለልተኛ አገር ሄደው ለፍርድ ይቅረቡ የሚል ነው። ፍትህ ለኢትዮጵያ ግብረ ኃይል በሚል የተሰባሰቡ ሰባት ኢትዮጵያውያን ናቸው፣ ጉዳዩን በማንቀሳቀስ ላይ ያሉት። እኛ ደግሞ ሁለቱን ለውይይት ጋበዝን። አሉላ ቀደም ሲል እንዳልነው የዚህ ውይይት መነሻ የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ለፍርድ እንዲቀርቡ የተወሰኑ ኢትዮጵያውያን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጽፈዋል። መልሰን እናስተዋወቅ። ምክንያታቸው በዚህ በኮሎኔል መንግስቱ ጉዳይ ላይ የተሰባሰባችሁትን ሁለት ሰዎች ነው። አንዱን ደብዳቤውን የፈረሙት ዶክተር ምስማኩ አስራት፣ ሌላው እንግዳችን ደግሞ አቶ ኪዳኔ አለማየሁ ዳላስ ቴክሳስ። ይህን የተሰባሰቡበት ቡድን ፍትህ ለኢትዮጵያ ግብረ ኃይል ይሰኛል። እንግዶቻችን በድጋሚ እናመሰግናለን። ቀደም ብለን ያስተዋወቅ ነውን ደብዳቤ የቀደመውን በሰኔ ሰላሳ ሁለት ሺ አስር ጽፋችኋል። የቅርብ ጊዜ ሌላ ደብዳቤ አዲሱ አስታውሰዋል እስኪ በዚህ ማመልከቻችሁ በፍሬ ነገር ልታስቀምጡ የፈለጋችሁት ዳር እንዲደርስ የፈለጋችሁትን ነገር ባጭሩ አስረዱን። አቶ ኪዳኔ ከርሶን ጀምር። ይህንን ጉዳይ እንድንወያይበት ስላደረጋችሁ ከልብ በትህትና አመሰግናለሁን። ኮሎኔል መንግስቱ ለፈጸሙት ወንጀል አንድም ጊዜ ይቅርታ ጠይቀው አያውቁም። እንዲያውም ዝንብም አልነካው በማለት ነው የተናገሩት። በጣም በእውነት ተገቢ ያልሆነ ሁኔታ ነው ያለው እና ደግሞ መሰረታዊ ሀሳባችን እኛ የምንንቀሳቀስበት ለበቀል አይደለም። ይህን እንደው በግልጽ ሊሰመርበት የሚገባ ነገር ነው። ማንም ኢትዮጵያዊ መሪ በኢትዮጵያውያን ላይ በአምባገነንነት ወንጀል ከፈጸመ ከፍትህ አያመልጥም በሚለው መሰረታዊ አስተሳሰብ ነው እና የትም ቢሄድ ከፍትህ እንደማያመልጥ በትክክል ለማስገንዘብ ነው። ምናልባት ዶክተር መስማኩ ተጨማሪ ሀሳብ ካለ የሚቀጥለው ጥያቄን ሲመልሱልኝ ሊያክላሉ፣ ከሌለም ቀጥታ ጥያቄን ይመልሱልኛል። በደብዳቤያችሁ ላይ ምን ይላል? እድሜ ልክ የተፈረደባቸው የደርግ ባለስልጣናት ዛሬ በህዝብ መሀል እንደ ልብ እየተንጎራደዱ ይገኛሉ የሚል ነገር አለ። እና በእነሱ መፈታት ጸጸት አላችሁ ማለት ነው? እናንተ የዚህ የግብረ ሀይሉ አባላት፣ ልክ ነው። እነኚህ ሰዎች ባደረጉት ጥፋት የሞት ፍርድ ተፈርዶባቸዋል። በዚህን ጊዜ የወያኔ መንግስት ይቅርታ ሊያደርግላቸው ሲፈልግ በፕሬዚዳንቱ አማካኝነት የሞት ፍርዱ ወደ እድሜ ልክ ስርዓት ተቀየረ። በዛን ጊዜ ከፍተኛ የህግ ምሁር የነበረው በአሁን በህይወት የሌለው አቶ ተሾመ ገብረ ማርያም ተከራክሯል። እንዲህ አይነት ወንጀል ጄኖሳይድ ነው፣ ከፍተኛ እንትን የተደረገበት ነው እና ያ ሊቀየር አይችልም የእድሜ ልክ ስርዓት ከተባለ እድሜ ልክ ነው መታሰር ያለባቸው እንጂ እንደ ሌላው እድሜ ልክ የተባለው ሀያ አመት እንደሚወጣው ሀያ አመት ተቆጥሮ መውጣት የለበትም ብሎ ተከራክሮ ነበር። አልሰሙትም። በዛ ቀር፣ ይህንን ነው ለማንሳት የፈለግ ነው። ምክንያቱም ይህ ወር ክራይም የሰሩ እንደዚህ አይነት ጄኖሳይድ የፈጠሩ ከአምስት መቶ ሺህ ሰው በላይ ገለዋል እነ እና በመንግስቱ ኃይለማርያም ስር በነበረበት ጊዜ እነሱ ኃላፊ በነበሩበት ጊዜ በእነሱ ሰው ነው። በአጠቃላይ አትሊስት ፍትህ የሚሆነው እነኝህ ሰዎች እድሜ ልክ እስራት እድሜ ልክ እስራት ድረስ እንዲቆዩ ነው። አትሊስት ይሄ ነው፣ እስከሚሞቱ ማለት ነው። አዎ፣ የፍትህን ትርጉም እያላላ ነው፣ እያላላ ነው። ምስማማት ነው፣ ግንኙነት ነው እየተባለ ከሄደ ማንም ሊፈነጭ ይችላል። በቃ ፍትህ በሚለው እንትና ያንን ስትሪክትሊ ሊጋሊስቲክ በሆነ መንገድ ህጋዊ በሆነ መንገድ እና ሌላ ዓለም በሚጠቀምበት መንገድ የመሄድ ሀሳብን ለመጨመር ነው። በተጨማሪ ከእነሱ ቀጥሎ ተመሳሳይ ጥፋት ያደረጉትም ደግሞ የሚቀጥለው ሁኔታ ይሄ መሆኑንም ለማሳሰብም ጭምር ነው። እስኪ በዚሁ ነጥብ ላይ ገፋ አድርገን እንሂድ። በደብዳቤያችሁ ትዘረዝራላችሁ የአምነስቲ ኢንተርናሽናልን ስሌት መሰረት አድርጋችሁ በዋቢነት በመንግስቱ ኃይለ ማርያም መንግስት ትዕዛዝ አምስት መቶ ሺህ ኢትዮጵያውያን ተጨፍጭፈዋል። በሰብአዊነት ላይ ከሚፈጸም ወንጀል ሰቆቃ፣ ዘር የማጥፋት ወንጀል ጋር ታያይዙታላችሁ። ኢትዮጵያ በደቡብ አፍሪቃ መንገድ የሰላማዊ ሽግግር የምታደርግበት እርቅና ሰላም ብሔራዊ እርቅ የሚወርድበት አቅጣጫ የሚለው እያነጋገረ ባለበት ተጠያቂነትን ሰላምን ከመፈለግ ጋር የማመጣጠን ወይም የማመዛዘን ሀሳብ ነው እና እየተነሳ ያለው እንዴት ታስማሙታላችሁ? አቶ ኪዳኔ ወደ እርስዎ ልመለስ። ግብረ ሀይሉ እና በተለይ በመንግስቱ ኮሎኔል መንግስቱ ኃይለ ማርያም አመራር ላይ ያተኮረ ነው እና በዚህ ጉዳይ ላይ ያነጣጠረ ሂደት ነው። ይህም ማለት እንደ ትምህርት ሆኖ አሁንም ላለው ወደፊትም ለሚመጣው አግባብ ያለው ሂደት እንዲኖር ነው እና አሁን ላነሳውም እንዲህ ያለ ወንጀል ተፈጽሞ ከሆነ እና የሚመለከተው ያንን ጉዳይ እንዲያነሳው ያስፈልጋል ብዬ ነው የማምነው ነገር ግን ይሄ በግሌ ነው እንጂ የእኛ ግብረ ኃይል ያተኮረው በኮሎኔል መንግስቱ ኃይለ ማርያም ብቻ ነው እና ይሄ ግልጽ እንዲሆን ያስፈልጋል። አቶ ኪዳን መጀመሪያ ላይ አላማችን ኮሎኔል መንግስቱ መቀጣታቸውን አይደለም፣ ፍትሕ እውን መሆኑን ነው ብለዋል። ቅጣትን የግዳ ለመፈለግ አብሮ መታየት የለበትም ወይ? በግሌ ነው መልስ የምሰጠው። በእኔ በኩል በኢትዮጵያ ባለፉት ሀያ ሰባት አመት ስለተፈጸመው ወንጀል ምን መከናወን አለበት ሲባል አንተ ያነሳው አንዱ አማራጭ ነው። በኢትዮጵያም ሊታሰብበት የሚገባ ጉዳይ ነው ብዬ ነው የማምነው። ግን ሌሎችም አማራጮች አሉ። እንግዲህ ይህንን ጉዳይ ብለው የያዙ ሰዎች ተመካክረውበት የሚወስኑት ነው ብዬ ነው የማምነው። ለዶክተር ምስማኩ በአለፉት የደርግ አመታት ደርግ ለብዙ መቶ ሺህ ሰዎች ህይወት እልፈት ምክንያት ሆኗል። በደል ተፈጽሟል። ይሁንና አንዳንድ ሰዎች ደርግ ብቻ አይደል የሚገደለው ነጭ ሽብር፣ ቀይ ሽብር እየተባለ ኢትዮጵያ ህዝብ ብዙ አልቋል፣ ለምን መንግስቱን ብቻ ጠቆማችሁ የሚል ተከራካሪ ቢመጣ ምን ትላላችሁ? መንግስት የሆነው በትረ መንግስት የያዘው የመንግስቱ ነው። ስለዚህ በየቦታው እብሻ ቢነሳ እንዲል ያንን ለማቆም የመከላከል ህጉን የማስከበር ስልጣን የመንግስቱ ነው። ስለዚህ በየቦታው አስር አስራ ሁለት ቦታ ጦርነት ተካሂዷል ወይም ሰው እርስ በርስ ተጋይቷል የሚለው ነገር እሱ በእውነቱ የዚህ ጉዳይ ውስጥ የሚገባ አይደለም። መንግስት ነኝ ያለ አገሩን ያስተዳድራል፣ ህዝቡን ያስተዳድራል፣ በህግ ይመራል ያንን ለማድረግ አልቻልም። ገዳይ ነው፣ እየዞረ የሚገድል ነው፣ እየዞረ የሚያሰር ነው፣ እየዞረ የሚፈጅ ነው። አንድ መንግስት ህግን ማስከበር እና ለመከላከል እርምጃ ቢወስድ የመንግስት ድርጊት ተግባር ነው ብለዋል። መንግስቱ ኃይለማርያምም ሆኑ ሌሎች በእሳቸው ዘመን የነበሩ ሰዎች ሌላ ጥቃት ስለተሰነዘረ ያንን ለመከላከል ነው እርምጃ የተወሰደው የሚል ክርክር ያነሳሉ። እንደ እርሶ ባመጡት ለመሄድ የመከላከል ጉዳይ ከመጣ መንግስትም ለመከላከልና አብዮቱን የሚሉትን ለማስቀልበስ የተወሰደ እርምጃ ነውን ብሎ ይከራከራሉ። ልለወት ነው። አዎ ይቅርታ ይደረግልኝ ና እኔ ክርክር አልቀበልም። ምክንያቱም መንግስት በህግ ነው የሚመራው፣ በፍርድ ማስተዳደር ያለበት ህግ ነው የበላይ መሆን ያለበት ህግ በሌለው መንገድ የሚሄድ መንግስት ሁሉ ከህግ ውጭ ነው ማለት ነው፣ ጥፋተኛ ነው። በአንድ ወቅት ኮሎኔል መንግስቱ የራሳቸውን አባባል ልጥቀስና ገንጣይ አስገንጣይ ወያኔ ራሱ ተከሳሽ ስለሆነ እኔን ለመክሰስ ሞራላዊ ብቃት የለውም ብለዋል። ይህን አስተያየት የሚጋሩ ወገኖች አሉ። እና ገንጣይ አስገንጣይ የሚለውን ቃል ስለተናገሩት ነው የደገምኩት። በአሁን ሰዓት ምናልባት ይሄን የሚሉት የሟቹን ጠቅላይ ሚኒስትር የአቶ መለስን አገዛዝ ሊሆን ይችላል። አሁን ያ ሁኔታ የለም። ግን እንደው በጠቅላላው አሁን ያለውንም መንግስት ምናልባት በዛ አይነት የሚፈርጁ ከሆነ ለእርሶ አቀርቦ ጥያቄ ወይ ለእናንተም አቀርቦ ጥያቄ አሁንም ቢሆን የአሁኑም ሆነ ስርዓቱ ያደግ ጨርሶ ስላልተወገደ እኔን ለመክሰስ ፍርድ ለማቆም ብቃቱ የላቸውም የሚል ክርክር ሊያነሱ ይችሉ ይሆን? ኮሎኔል መንግስቱ ቢያነሱ ምን ትላላችሁ? ይቀጥሉ ዶክተር ምስባኩን ከዛ ወደ ወይ እንግዲህ ማንም ብቃት የለውም ሊል ይችላል እሱም ይላል። ታስሮ የተፈቱትም ሊሉ ይችላሉ። ያለ ብቃት የሌለው መንግስት አስሮ ፈታን ሊሉም ይችላሉ። ነገር ግን ጉዳት የደረሰባቸው አሁን ለምሳሌ እኔ የራሴን ኤግዛምፕል ብሰት ሁለት ወንድ ሶስት ወንድሞቼ ተገለዋል። ሁለት ወንድ እኔና ሌላ ወንድሜ ደግሞ ታስረዋል። አምስት በደርግ ዘመን እና አስራ ሰባት የቤተሰብ አባሎች ወይ ታስረዋል ወይ ተገለዋል። እናቴ ነበረች። እነህ ሰዎች ሲመጡ እና ሰዎች መጡ ልጆቿ ተገለዋል በሚል ቤቷ ድረስ መተው ጠየቋት፣ እነማን ናቸው የገደሉብሽ? እና ወደ ፍርድ ለማቅረብ እንፈልጋለን ስማቸውን ስጭን። አረ እኔ ምን አውቃለሁ ማን እንደገደላቸው ተገደላቸው እንጂ ተባለ። አሁን እሷ እጅግ ከመጠን በላይ በጣም የተደሰተችው ይሄ ነገር መደረጉ በደርግ ዘመን ሰምተው የማታውቀው ነገር በዚህ ዘመን መደረጉ እና እነኚህ ባደረጉት ጥፋት በራሳቸው ይፈረድባቸዋል። በደግ ነገር በሰሩት ደግሞ ለምን አደረጉ ለምን በፍርድ ያቀረቡት ቶሎ ብሎ ማለት ማላገጥ ነው በእውነቱ መንግስቱ ኃይለማርያም ሲያላገጥ ነው። እሱ ከማተሽሎ ነው ይሄ ነገር መናገር የሚችለው ነፍሰ ገዳይ ነው ያን መከራከሪያ የሚያቀርባሉ ለማለት ነው። መልሶን ሰጥተው እሺ፣ አቶ ኪዳኔ መልካም አመሰግናለሁ። ቆሎኔል መንግስቱ ኃይለማርያም በነበረበት ጊዜ እነሱን የሚቃወሙት ኤርትራም ኢትዮጵያ ውስጥ እንደነበሩ እናውቃለን። እና ጥሩ አመራር ባለመኖር ምክንያት ነው ያ ሁሉ ጦርነት የነበረው ብዙ ሰው ያለቀው እንጂ ዶክተር አብይን ብንመለከት በጥሩ አመራር ምክንያት ከኤርትራም ጋር ከጅቡቲም ከሌሎችም ጋር ጥሩ አካሄድ እየተመሰረተ ነው እና በኮሎኔል መንግስቱ ጊዜ ግን መጥፎ አመራር ስለነበረ ጦርነቱም እየተባባሰ ሄዶ ይህንን የመገንጠሉን ነገር ያመጣው ወይም ለዛ ኃላፊነት ያለው እሱ ነው። ይሄ በመሆኑ ደግሞ ፈርጥጦ አገርጥሎ ነው የሄደው እና እጅግ የሚያሳስን የሚያሳዝን የሚያሳፍር ሁኔታ ነው የተፈጠረው እዚህ ኃላፊነቱን በቀጥታ መውሰድ ነበረበት። ለጥሩ ኃላፊነት ቢኖር ኖሮ ያንን የተከሰተውን መናቆርና ያን ሁሉ ግፍ አስወግዶ ሰላም እንዲኖር ማድረግ ይችል ነበረ። ግልጽ ለማድረግ አሉላ፣ እዚህ ጋር መገንጠል ስንል ኤርትራን ነው በምሳሌ ከኢትዮጵያ የተገነጠለች ወይም ነጻነቷን አገኘ። የኤርትራ መገንጠል በኮሎኔል መንግስቱ አገዛዝ ጊዜ የጀመረ አይመስለኝም። ትግሉ ቀደም ብሎ ያለ መሰለኝና ለኤርትራ መገንጠል የኮሎኔል መንግስቱ መንግስት እንደ ተጠያቂ መጥፎ አመራር በመኖሩ፣ አዎ ብዙ ነገር ሊበላሽ ይችላል። ወደ እርቅ ሊመጣ አልተቻለም። እንደ አሁኑ ዘመን ግን በዛ የመገንጠል ጥያቄ መንግስቱ ኃይለማርያም እና አገዛዛቸው ተጠያቂ ነው ማለት እንችል ይሆን እንዴ? ለዚህ በእውነቱ ብትፈቅድልኝ። እሺ አዲሱ አዎ፣ ይሄ እኮ የመገንጠል ነገር የተጀመረው በመንግስቱ ኃይለማርያም ጊዜ ነው። የሻዕብያ እንትን ትግል የተጀመረው ቲ ፒ ኤል ኤፍንም የረዳው ሁለቱ ተባብረው ጦርነት ያሉት ደርግ በነበረበት ጊዜ ነው። ያ ባይከናወን ኖሮ መገንጠሉ አይከሰትም ነበር። ይህንም መገንዘብ አለብን። ጥሩ አመራር ቢኖር ኖሮ መጀመሪያ ሻይበር ያም የነበረው ጦርነት የቲፒኤለፍም እንዳይኖር ማድረግ ይችል ነበር። ጥሩ አመራር ቢኖር ኖሮ ያ አልሆነም። በጦርነት መፍትሔ ለማግኘት ወሰነ። ያው መጨረሻው ላይ ተሸነፈ እና ሲሸነፍ ደግሞ አገር ጥሎ ፈረጠተ እና ማን ከሱ ሌላ ማን ነው በሀላፊነት ልጠየቅ የሚገባው ግን በአገር በማስገንጠል ኮይ መንግስት ይከሳሱ እንበል በኦፊሴል የተባበሩት መንግስታትን ጠይቆ ኤርትራ ነጻ ትውጣ ከኢትዮጵያ ትገንጠል ብሎ የጠየቀውን ሀይል ምን ታደርጉታላችሁ እዚህ ላይ ልመልስ እኔ እሺ ከዶክተር ምስማ እንግዲህ ፌዴሬሽኑ መፍረስ ጉዳይ ችግር ፈጥሮ ነበር ባጼ ሀይለስላሴ ዘመን ፌዴሬሽኑ ያፈረሰው ቀዳም ሀይለስላሴ መንግስት ሳይሆን የኤርትራ ፓርላማ ነው ራሱ በራሱ መርጦ ነው ቮት አድርጎ ራሱን ዲዞልቭ ያደረገው። ይሄንን ዲስቶርት በማድረግ ማአት ታሪክ ይነገራል። ያው ከሆነ በኋላ እነኚህ ወጣቶቹ ፌዴሬሽኑ መፍረስ የለበትም የሚባል ትግል ጀመሩ በመጠኑ። ያ ፕሮሴሱ ቀጥሎ ያው እንግዲህ መንግስቱ አልቀጠለም እንጂ ይ የተከታዩ መንግስት ዋይዝ ቢሆን ኖሮ ፌዴሬሽኑ እንደገና ሪኤስታብሊሽ ማድረግ ነው ዘይ ነበር ዘ ማክሲመም የተጠየቀው። መጨረሻ ላይ ያው ወታደሩን እየገደለ እያስፈጀ ጄኔራሎቹን ሁሉ እየጨረሰ አዋቂዎቹን ጄኔራሎች ሁሉ እየጨረሰ የመሀይም መንግስት፣ የመሀይም መሪ፣ የጨለማ መንግስት፣ የጨለማ አመራር ስለነበር ሁሉን ነገድ ምጥማጡን አጥፍቶ ጦሩን አጋፍቶ እንዲሸነፍ አድርጎ ሸሽቶ እንግዲህ የጦሩ መሪ የሚባለው እሱ ነው እና ጦሩ ሜዳ ላይ ትቶ ፈረጠጠ። በዚሁ ብቻ ኮርት ማርሻል ተደርጎ ይገባዋል። ሚሊተሪ ሩል በዓለም ዙሪያ ያለ ህግ ነው። ያ ሁሉ ተጨምሮ አቶ ኪዳኒ እንዳለው እዛ ደረጃ አፋፍ ላይ አድርሶ ፌታ ኮምፕሊ አድርጎ የሄደው እሱ ነው። ከዛ በኋላ ይህኛው የምትፈረመ ማለት ያለቀን ጉዳይ ምን ማድረግ ይቻላል። ትንሹ ልጨምር። እሺ፣ አቶ ኪዳኒ። አዎ፣ ይሄው ምንድን ነው፣ ደርግ መሪነት ደረጃ በደረሰበት ጊዜ ይህንን ታጋይ ከሆኑት ኤርትራውያን ጋር በሰላም ነገሩን ፈጥቶ ወደ ፌዴሬሽን ለመመለስ ጄኔራል አማን አንዶ ጥረት ጀምረው ነበር፣ ግን ከምንም ሳይደርስ እሳቸውኑ ገደላቸው። እንዲህ ያለ ብቃት የሌለው መሪ ነበረ። እና ያ ሁሉ ሲከናወን የታወቀ ሆኖ ሳለ በኃላፊነት አይጠየቅም ማለት በእውነት በጣም የሚያሳዝን ነው። እዚህ ደብዳቤያችሁ ላይ ሰባት ሰዎች ነው የማነባው ዶክተር ምስማኩ አስራት ሰብሳቢ ከዚህ በፊት በቀረበው ደብዳቤ ሰብሳቢው አምባሳደር እምሩ ዘለቁ ነበር የሚለው። ዶክተር መስማኩ፣ አምባሳደር እምሩ፣ ፕሮፌሰር ጌታቸው ኃይሌ፣ አቶ ኪዳን ያለማየው፣ አቶ ተስፋ መኮንን፣ አቶ ነሴቡ ስባት፣ አቶ ፀሐይ ደመቀ ሰባት ሰዎች ነው የማየው። እናንተ ብቻ ናችሁ የዚህ ግብረ ኃይል አባል እናንተ ብቻ ናችሁ የምለው ለምንድን ነው በኮሎኔል መንግስቱ አገዛዝ ቀደም ሲል አዝናለሁ። ዶክተር መስማኩ የደረሰበትን ሀዘን ቤተሰብ ያጡትን እናዝናለን። አቶ ጊዳኔ በደርግ ጊዜ የት እንደነበሩ በትክክል አላስታውስም፣ ይነግሩናል። እናንተ ብቻ ናቸው ወይ ሰባታችሁ ማለት የምንድን ነው? እናንተ ኮሎኔል መንግስቱ ለፍርድ ይቅረቡ ያላችሁት ዶክተር አብይ ሳይመጡ ይመስለኛል ቆይቷል። ይሄ ጥያቄ እስካሁን ድረስ ምን ያህል ሰው አገኛችሁ? ከመላው ዓለም ነው ሰባት ሰው ብቻ ነው የቦርድ አባል ናችሁ? እናንተ ስለፈራ በሮቴሽን ነው ተራ ሰው የደረሰኝ ነው እንጂ የመጀመሪያው ሊቀ መንበራችን አቶ ኪዳኔ ስለሆነ እሱ ይህን ቢመልስ ይሻላል። ብዙ ሰው በዚህ ጉዳይ ላይ ተረባርበው አንድ ውጤት ላይ መደረስ ነበረበት። ዶክተር አብይም እዚህ የመጡ ጊዜ ደብዳቤውን አግኝተዋል። እስካሁን መልስ አግኝታችሁ እንደሆነም አለቀም፣ እሱንም አብረው ቢመልሱልኝ አቶ ኪዳኔ። ጥያቄያችን ተንጠልጥሎ አይቀርም። አዎ፣ ቆየት ብሎ በሚቀርበው ክፍል ይመለሳል። ዘመናዊ ትምህርት በኢትዮጵያ ከአንድ ምሁር ጋር የተጀመረ ውይይት ይቀጥል ዘንድ የንጉሥ ያክሊሉ መስኮት ሊከፈት ነው። ዘመናዊ ትምህርት በኢትዮጵያ ዝክረትም ዓለም የትናንት ማስታወሻ ክፍል አራት 2011 ዓ.ም አዲስ የትምህርት ፍኖተ ካርታ የተቀረጸበት ያለፈውን ስርዓተ ትምህርት ክፉኛ ሲቃወሙ የነበሩ ሁሉ ከሁለት አስርት ዓመታት በኋላ ጩኸታቸው ሰሚ ያገኘበት ወርቃማ ተማሪዎች ከየዩኒቨርሲቲው ወርቅ የተሸለሙ ማለት ነው። አክብሮትና አድናቆት ያገኙበት በመሆኑ 2011 ዓ.ም ዘመነ ትምህርት ነው ለማለት ይቻል ይሆን? ከዛሬ አንድ መቶ ዓመት በፊት ዘመናዊ ትምህርት በአዲስ አበባው ምኒሊክ ትምህርት ቤት ሲጀመር በምኒሊክ ዘመነ መንግሥት የተማሪዎቹ ቁጥር ዘጠና ስድስት ነበር። ዛሬ በመላ ኢትዮጵያ የተማሪው ቁጥር ከሀያ አምስት ሚሊዮን በላይ እንደሆነ ይነገራል። እንግዳዬ ዶክተር አግደ ውረዴ በዘመናቸው የነበረውን ሲያስታውሱ በጥቅምት 23 ይሁን 24 አካባቢ ሕዳር መሰለኝ ምኒልክ ለመጨረሻ እንዲያውም ትምህርት ቤት ተሰናብተው ይሄዱት የመጀመሪያው ተማሪም ነበሩ። ምኒልክ የመጨረሻውም ተሰናብተው ይሄዱት ያ ነው። እዚያ ላይ መጡ፣ ግርማዊነታቸው መጡ። ብዙ አጀብ የለም። እልፍኛ አስከልካዮች አሉ፣ ሁለት ጀነራሎች አሉ። እና ከጽህፈት ሚኒስቴር ተደወለና ፈጥኖ ደራሽ ይመጣሉ፣ እንዳታስገባቸው ለኛ ደውል አሉኝ። ጌቶች የመጡት በነጻ ትምህርት ቤት ለማየት ነው አሉ። እርግጥ ፈጥኖ ደራሹ የመጣው እሳቸው ሊወጡ ሲሉ ነው። ከጨረስ ነው በኋላ መምጣቱ መጥቷል። ትምህርት ቤት ሲሄዱ አስቀድሞ ፖሊስ ይመጣል እና እሳቸው እዚያ ለወረድኩ ሄድ ያለ አነጋገርኳቸው። ምንድነው ችግራቸው አሉኝ። ችግራችን ተማሪ በዛብን፣ ግርማ አይነታቸው ያን ጊዜ ሰባት ሺ አምስት መቶ ተማሪ ነበረ ኤሌመንታሪ፣ ሁና ሰኮንዳሪ ምን ይል ተማሪ በዛ ግርማዊነት፣ ምን አልክ አሉኝ። ተማሪ በዛ ብናል፣ እግዚአብሔር ይመስገን፣ ይሄ ነው የምንመኘው አሉኝ። ተማሪ መብዛት ችግር አይደለም አሉኝ። ይሄ ማለት ምንድን ነው ተማሪ ብዙ እንዲበዛ በዛ ይፈልጉ ነበር ማለት ነው። ይሄ ያለ ኋላ ወዲያ የሥነ ጥበብ ትምህርት ቤት የምንለዋለ እዚያ አቶ አለፈለግ በሳምተ ጠርቶ መጣ አለፈለግ ሩብኝ የነበሩት እና በጃንሆ መረውራሉ ብዬ ስደነግጥ፣ አንድ ዘበኛ ሶስት ብቻ ነው ያለው፣ ሌላ የለም። አልተዘጋጀን፣ በድንገት ነው መጡ። እነሱ እራሳቸው ፖሊስ ሆነው ጃንሆን ጠብቀው እበረደር ሸኙልኝ። እዛ ረብሻ ነበረ ረብሻ። በእኔም ላይ ረውራሉ ብዬ ነበር፣ ግን ሆይ አሉና እና ዘለ በኋላ መሰገንኳቸው ነጋው ጠርኋቸው፣ እና ብዙ እንዲያውም ብዙ ሽልማትም ሰጠኋቸው። ዶክተር አግደው ረዴ ሀገር ውስጥ ትዝታቸውን በዚህ አይነት ሁኔታ በአጭሩ ከገለጹ በኋላ እንግሊዝ ሀገር ትምህርት ላይ በነበሩበት ጊዜ ደግሞ እንግሊዝ ሀገር ስንማር ቤሩት ተጠራንና ተማሪዎች፣ ፕሮፌሰር ታደሰ ታምራት አሁን ሞቷል። እኔ አንድ አስር ሆነን ተጠርተን የተወሰኑ የአረብ ዜጎች ክርስቲያኑን ስደውልን ንጉሱን፣ እንዲህ እንዲህ ሌባ ነው ብላችሁ አዋርዱልን። እኛ ገንዘብ እንሰጣችኋለን፣ እስኮላርሽፕ እንሰጣችኋለን ብለው ቤሩት ላይ ወጣትንን ወጣትን ነው የ19 ዓመት ይኖረና እና ፕሮፌሰር ታደሰ እንደውም ክቡራቶች ሽመልስ አልመጣም መስለ እንደና የቀረው ለአጭር ጊዜ መቶ ነበረ። አዱኛ መዘጋጃ ቤት የበጎ አድራጎት ጉዳይ የመዘጋጃ ቤት የሀገር ግዛት ውስጥ ማዘጋጃ ቤት ነበረ፣ የዚህ ኃላፊ ነበረ። ኮቨንትሪ ነበር፣ ሌሎች ነበሩ። እምቢ ብለን መጣን። አንድ ስማቸውን አሁን አልጠቅስም፣ እነሱ ግን ገቡ። ከረቦች ጋዱ ያን ጊዜ እኔ ምን መድኃኒት እንደተወገው አይገባኝም። ጃንሆይ የሚሰድብ አገሩን የሚሰድብ ሃይማኖቱን የሚጠላ ሰው ልክ መርዝ እንዳለበት ነው የምቆጥረው። እንዲ ያለኝ ሰውነት ነው። መምህራም ማሰልጠኛ ሆኜ እዚህም ዩኒቨርሲቲ ወደ 36 ዓመት አስተምር ያሉ ሳይኮሎጂ እዚህ በተርፍ ጊዜም አስተምር ያለው እዚህ አሁንም አለ። ሳስተምር አውቃቸዋለሁ ኢትዮጵያን የማወዱትና የሚወዱትን እና አንተ ያልከው ተማሪው የሚያነሳው ትክክል ነው። ትክክል የሚያነሱ አሉ፣ ግን ደግሞ ተጭነው ተጭነው ደግሞ የሚመጡ አሉ። እና ሁለቱን አትለያቸውም አንተ ጎበዝ ካልሆንክ። ተጭነው ቀጥታ እንዲበሉ ተብለው የሚመጡ አሉ። ያን በሉ የሚላቸው ደግሞ ሌላ የተገዛ ኢትዮጵያዊ ነው። በሌላ ፍቅር አታገኘውም ያኛው። እና በዚህ ምክንያት እንደኔ አይነቱ ለመለየት ያስቸግረኝ ነበር ልልህ ነው። በወቅቱ የነበረው የትምህርት ባህሪ ምን ይመስል እንደነበርም ትምህርቱ ሶስት አይነት ባህሪ ያለው፣ የኢትዮጵያ ትምህርት ሶስት አይነት ባህሪ ያለው። አንዱ ለትምህርት ለማጃ ያመጡት ትምህርት ለመማር ነው። ሁለተኛ ደግሞ ትምህርቱን ቀላቅለው ኢትዮጵያዊው ባድ እንዲሆን በአገሩ የሌላውን ባህል ብቻ እንዲያመልክ የሚያደርግ ትምህርት አለ። አሁን አሁን በሶስተኛው ደግሞ ቴክኖሎጂ ወይም ሳይንስ ነው። ሳይንሱ የዓለም አቀፍ ቋንቋ ነው። እሱንም ይማሩዋሉ። እንደ መሐንዲስ፣ እንደ ምናምን አይነት ነገር ወይ ሕክምና አለን። እነሱ ያኛው ግን በጣም በጣም ያስቸግርሃል። በእኛ ጊዜ ጀምሮ ትምህርት ሚኒስቴርም ሆነን ካሪኩሎም ብዙ የሴክተር ሪቪውን እኔም አባል ነበርኩ ኋላም ደግሞ በአብዮቱ ጊዜ ደግሞ የትምህርት እቅድ የትምህርት አቅጣጫ ሌትቀ ቀን ስንሰራ ነበረ። ጽሑፎች አሉን። ደንበኛ ከሰራ ነው በኋላ ካሪኩሎሙን ዲክ አልሆን። ካሪኩሎም ነው ዋናው። ምክንያቱም አንተ አዲስ አበባ ሆነ ስለ ኒውዮርክ ብቻ ብታውቅ ምን ጥቅም አለው? ምንም ጥቅም። ኒውዮርክም ሶስትን መጎብኘት ይችላለ፣ አይደለም ግን የህይወትህ መመሪያ አይሆንም። አንተ ይህወ ትቀበልና ነው ወይም ጦጦ ነው አይደለም ስለዚህ ያ ብቻ እንዲሆን ማድረግ አትችልም ልጆችን ገደልናቸው ማለት ለዛሬ አመሰግናለሁ ዶክተር አግደ ውረዴ በግድ ነው ወደ ሀገር ቤት የሚያስገባ። ቶሎ በላ። እንደውም ሰው ሁሉ እየገባ ነው። አንድ ቀን አይቀርም። ባልና ሚስት ከአንድ ባህሪ ቀዳል ሲባል እንጂ ባልና ሚስት በተመሳሳይ ሙያ ይሰማራል የሚል አልሰማንም። የዛሬ እንግዶቻችን ግን እንሆ በአንድ ሙያ በተመሳሳይ መስሪያ ቤትም ተሰማርተዋል። የሙያ ብቃታቸው በተሰማሩበት ሙያ ለማህበረሰቡ የሚሰጡት አገልግሎት ለከፍተኛ ሽልማትና እውቅናም አብቅቷቸዋል። ዶክተር አሰፋ ጀጃ መኮንንና ዶክተር ብሌን ተስፋ የባለቤታቸው ከሮክቪል ሜሪላንድ ኢንተርናል ሜዲስን የውስጥ ደዌ ሕክምና ቡድን Dr. Asifa Mukanan and his wife, Dr. Belen Tesquia, physicians with the Rockville Internal Medicine Group. መግቢያው ላይ ይህንን የሰማኑ ጭብጨባ በዛ በእለቱ በአዳራሹ የነበሩት የፕሮግራም መሪ ሁለቱን ሙያተኞች ባልና ሚስት ሲያስተዋወቁ ነው። እንደው በድጋሜ ሁለታችሁንም እንኳን ደስ ያላችሁን በል እንኳን ደስ ያላችሁ እንኳን አብሮ ደስ ያለን እንኳን አብሮ ምንነቱን እስቲ ዶክተር አሰፋ ይግለጡልን። ምንድን ነው ያ ምሽት ዋሽንግተን አድቨንቲስት ዩኒቨርሲቲ በየአመቱ ቪዥነሪ ጌላ የሚሉት በተለያዩ ነገሮች ለየት ያለ አስተዋጽኦ አላቸው የሚሉትን ሰዎች መርጦ የሚሸልምበት አጋጣሚ ነው። በዛ ደረጃ ነው ሁለታችን የተመረጠ ባልና ሚስት ከአንድ ወንዝ ይባላል እንጂ ባልና ሚስት በአንድ ሙያት ይልቁንም ደግሞ በአንድ ጊዜ ይሸለማልን አልሰማ ንም እና ብለን ነው በጨዋታ መልክያየ ነው። እንዴት ነው ይሄ ክብር ወይም እውቅና ምን አይነት ስሜት አሳደረቦ? ዶክተር ብሌን በጣም ነው ደስ የሚያሰኝ ነው። ስለዚህ ስላበቃን ስር ምስጋና ለእግዚአብሔር። አሰፋ ሁልጊዜ ለመርዳት ወደኋላ ኋላ አይልም። ከስራ ከልጆች ጋር ሮጦ ነው ሄደው ኤርፖርት ሜታ መነሰ ሲመጣ ያው ሄዶ አንዳንድ ክክ የሚያረግበት ጊዜ ሁሉ አለ። በሽተኛ አዎ፣ በሽተኛ ዛሬ ጊዜ ሐኪም እንኳን ከሌላ ቦታ ሄዶ በሽተኛ ለአምጥቶ ከምና በሽተኛው ራሱ ሄዶለትም የሚገኘው የመታከም እድል የጠበበ ነው። ዶክተር አሰፋ የሚያደረጉት ነገር በተለያየ ጊዜ ባለፈውም በነገር ላይ አሉላ ኢትዮጵያ ማህበረሰብ ኢትዮጵያ ኮሚኒቲ ሴንተር ዚዲሲ አለው እውቅና ሰጥቷቸው አጠር ያለች ፕሮግራም ሰርተናል አስታውሳለሁ። ኢትዮጵያን በአሜሪካ ላይ እና አሁን ደግሞ ይሄ ትልቅ ሙያተኞች የተሰባሰቡበት ነው። ስለ ዶክተር አሰፋ ሉላ ታቃል የሰማ ነው። በዘመኑ ቋንቋ ሰቃይ ሰቃይ ተማሪ በትምህርት ዘመኑም በጣም ፈጣን ጥሩ ችሎታ ያለት ተማሪ እንደሆኑ ይነገራል። ባጭሩ የሚሉት ነገር ካለ በትምህርቴ እንደተባለው ምሪያው ጀምሮ አንደኛ ለመውጣት ሁልጊዜ የራዲዮ መጽሔት ዘና ባለመንፈስ ፕሮግራሞች የምናቀርብበት ነው። ትንሽ የቀልዳቀልድ ለዛ ያለው ነገር መደባለቅ ይጠይቃልና ስለ እርሶ ከምናወራው ነገር ጋር የተያያዘ ነጥብ ነው ማነሳው። የእርሶ ሲኒየሮች የነበሩ ከእርሶ ቀድሞ የነበሩ ተማሪዎች፣ ዛሬ በህክምና ሙያ ውስጥ ያሉ እርሶ በጊዜው በትምህርት ላይ እያሉ ፈተና በሚወስዱበት የሚወስዱበትን ሁኔታ የሚያውቁ የገለጹትን ነው ማነሳው። ከባድ ነው የተባለ ፈተና እርሶ ከሚጠበቀው ሰዓት በጣም ቀድመው ወጥተው እነኛ የሙያ ጓደኞቹ የዛሬ ሙያ ጓደኞቹ ያኔ የተማሪ አጋሮቹ ሲወጡ አይተው እንዴት ነው ሲሉት፣ የፈተናው ሁኔታ ከባድ መሆኑን እና ተማሪዎች እየሰሩ ነው፣ በጣም ከባድ ነው የሚለውን አከበዱባቸው የሚል ቃል ነው የተጠቀሙት። እርስዎን እንደማይመለከት አከበዱብናል አለ። እኔ ስማ፣ እኔ ምን አገባኝ፣ እነሱ ላይ አከበዱባቸው። ለኛል እውነት ነው ዶክተር አሰፋ ትክክል ነው ምንድን ነው አከበዱባቸው ነገሩ አሳሰበኝና ስወጣ ይሄ ነገር እኔ ሀሳብ የያዘኝ ልጆቹ ከበዳቸው አዲሱ ሚስጥሩ እንደተባለውም እርሳቸው እንደማይመለከታቸው የሚያሳይ ውጤት ነው ሁለተኛው ግሩም ተማሪ ከመቶ በስልሳዎች ውስጥ የሚገኝ ውጤት ሲያገኝ፣ እርሶ ዘጠና ውስጥ ነው። ከተከታዩ በጣም ርቀት እንደነበሩት በእርግጥም ለእርስዎ እንዳልከበደ ያስታውቃል። ያከበዱባቸው የፍቅረ ሸነበባል ያቃተለኝ መስራትና

ወደ መቋጫ ወደ ፕሮግራማችን ማብቂያ ልናመራ ነው። ማጠቃለያችንም ቀደም ያለው ውይይት መዝጊያ ክፍል ሁለት ነው። የክፍል አንድ ውይይታችን የተገታው በጥያቄ ነበር። ጠቅላይ ሚኒስትር አብይ ወደ ስልጣን ሳይመጡ ጀምራችሁ ወዲህ ወደ ዩናይት ስቴትስ ሲመጡም አቤት ብላችሁ ነበርና መሆኑን ምላሽ አግኝታችኋል የሚል ነበር። ጥሩ ጥያቄ ነው ብለው ይጀምራሉ አቶ ኪዳን ያልማየው ጥሩ ጥያቄ ነው ያነሳው። ለጊዜው ራሳችንን ግብረ ኃይል ብለን የሰየም ነው። ለዚህ ነው ሰባታችን ብቻ ነን። በዚህ ጉዳይ ላይ እያተኳን በየጊዜው የምንጽፈው እና ሌላው ልክ ነው የምልበት ጉዳዩም ጠቅላይ ሚኒስትሩ ዶክተር አብይ አሁን ከመሰየማቸው በፊት ነው የጀመርነው። ምን ተከናወነ የሚባለውን ነገር መጀመሪያው ደረጃ ሰፊ ግንዛቤ እንዲገኝ ነው እና በእናንተም እርዳታ እና ሌሎችም የመገናኛ ብዙኃን እየረዱን ያን ሁሉ ወንጀል ፈጽሞ ተሸሽጎ ያለበት በዛ መቅረት የለበትም የሚለው ገንዘብ እየተገኘ ነው። እስካሁን ያልተሳካልን አሁን ይሳካልናል ብለን የምናምነው ምናደርገው የምናደርገው በእግዚአብሔር እርዳታ የኢትዮጵያ መንግስት አጥብቆ ይዞ እርምጃ እንዲወስድልን ነው። አወቃቀራችን በአባሎች ነገር ሳይሆን በግብረ ኃይል ደረጃ ጥቂት ሰዎች በጉዳዩ አምነውበት የሚንቀሳቀሱበት ነው። ማለት ይህ ማለት ምንድን ነው? ይሄ ደብዳቤያችሁ በብዙ ቦታ ይሰራጫል። ብዙ ሰው መልስ መስጠት ነበረበት። በአስራ ሰባቱ የኮሎኔል መንግስቱ አገዛዝ ያልተማረረ ያልተረበሸ፣ ሞት ቤቱን ያላንኳኳበት ሰው የለም እና ምን ነው እስካሁን ምንም መልስ አላገኛችሁም ነው ወይንስ ጥያቄያችሁን ክብደት አልሰጠውም ህብረተሰቡ ለማለት ነው? በእውነቱ ብዙ ሰው መልስ አይደለም የምንጠብቀው፣ የምንጠብቀው ከኢትዮጵያ መንግስት ነው እስካሁን በይፋ የተሰጠን መልስ የለም። በነገራችን ላይ እኔም በበኩሌ ሁለት ወንድሞቼ በደርግ ተገልለዋል፣ ግን ብዙ ኢትዮጵያውያን ተመሳሳይ ጉዳት ደርሶባቸዋልና የሚታወቅ ሂደት ነው። ወንጀል ነው በደርግ የተፈጸመው። በደብዳቤያችሁ መጨረሻ አላማችን ቂም በመቋጠር በቀን ለመወጣት ሳይሆን በሀገራችን ፍትህ እንዲሰፍን ማንም ሰው ለሰራ ወንጀል የመከላከል መብቱ ተጠብቆለት ተጠያቂ እንዲሆን በአክብሮት ለማሳሰብ ብቻ ነው ይላል። በሌላ በኩል በተጠያቂው ሰው ኮሎኔል መንግስቱ በኩል ምላሽ ባናገኝ ወይም ስለሳቸው ሆኖ የሚሰጥ መልስ ባናገኝም ኢትዮጵያ መንግስት የሚለውን በቀጣይ ፕሮግራም ከተሳካለን እንከታተላለን። ይህን ተጠያቂነትን አጉልቶ የሚያሳይ ተጠያቂነት መረጋገጥ አለበት በዚህ ዘመን በሚለው ደብዳቤያችሁ ያስረገጣችሁት፣ ቀደም ብሎ አቶ ኪዳኔ ደጋግሞ ተነሳ ነው ኮሎኔል መንግስቱ ዋናው ሰው ስለሆኑም ጭምር የመንግስቱንም መዘውር የያዙት በጊዜው ለነበሩ አምስት መቶ ሺህ ያህል ወጣቶች ላለቁበት ጉዳይ ዋናው ሰው ስለሆነ ስለሆኑ ነው ብላችኋል ይሄ ጥያቄ ግን ከቅጣት ጋር ብቻ በተያያዘ ሳይሆን ተጠያቂነትን ማምጣት ከሆነ ሌሎችን ሊመለከት አይገባም ወይ በእናንተ በኩል በምክክር በሀሳብም ደረጃ ቢሆን በኢትዮጵያ ያለ አግባብ ያለ ህግ ለሞቱ ሰዎች ተጠያቂ የሚሆኑ ሰዎችን በተመለከተ የተነሳ ሀሳብ አለ ወይ አተኮርን በኮሎኔል መንግስቱ ዋልን እንጂ ሌሎቹ ነጻ ይውጡ የሚል ነገር የለም በጣም በከፍተኛ ደረጃ በብዙ መቶ በላይ የሚሆኑ የቀይ ሽብር የቀበሌ ይሁን በየሀገሩ ላይ ያደረጉት ግድያ እናንትን ተፈርዶባቸው እድሜ ልክ ሀያ አመት አስር አመት እየተባለ ወደ ሁለት መቶ የሚጠጉ ሰዎች ተፈረደባቸው አሉ። በዚህ መንግስት፣ እና ያ ሁሉ ያልተፈረደባቸውም ካሉ እነሱም ሁሉ እንዲታይ ነው። ያመለጡም አሉ። ስለዚህ ዝርዝራቸው ወጥቷል ብዙ ቦታ ላይ አለ። ወደ ፍርድ እንዲቀርቡ ነው የምንፈልገው ዋናው ገዳይ እንዲያዝ እና እሱ እንዲፈረድበት ነው ያማ ማይቀር ነው በተጨማሪ የዚህ አይነቱ ፍርድ የጻፍ ነው ትምህርትም እንዲሆን ነው ዶክተር አብይ ከመምጣቱ በፊት የነበሩትንም ለእነሱም ጽፈናል ቀደም ሲል ለእነሱም ትምህርት እንዲሆንላቸው ነው ቢሰሙትም መልስ ቢሰጡበትም ባያውቁትም ይሄ ነገር በአለም ደረጃ ደሞ በዚህ ብቻ ሳይሆን ደብዳቤዎቻችን ብዙ ቦታ ሄደዋል። በሴኩሪቲ ካውንስል፣ ኢንተርናሽናል ኮርት ኦፍ ጃስቲስ ብዙ ቦታ ሁሉ አሰራይተናል እና ይሄን እንደ ትምህርትም እንዲሆን ነው። በእውነቱ በፊቱም ኢትዮጵያውያኖች በሕግ ተማምነው መቀጠል እንዲችሉና ማንንም ሰው ፍርድ ለማቅረብ እንዲችሉና ለመክሰስም መስመሩን ለመክፈት ነው። አዎ ብዙ ቦታ እንደመሄዱ ቅድም የጠየኩትን ጥያቄ እንደገና እንዳመጣ የእርስዎ ንግግር ገፋፋኝ። ብዙ ቦታ እንደመሄዱ መጠን እስከ ሴኪሪቲ ካውንስል የመሳሰለ ትልልቅ ዓለም አቀፍ ድርጅት እዛ እስከ እንደ መድረሱ ያገኛችሁት ምላሽ ብዙ አደለም ለማለት ነው። አሁን ማንኛውም አሜሪካ የሌላም ሀገር መንግስት ሊታገሰው የማይችል ወንጀል ነው እና አፋጣኝ ነገር መወሰን ነበረበት። እንግዲህ ወደፊት ሊቀጥል ይችል ይሆናል። አንድ ጥያቄ ግን አንድ ሳይሆን ሁለት ጥያቄ አድርጌ ላቅርብና፣ አንዱ ጥያቄ ይህን ስታደርጉ እንደው የዚምባብዌን መንግስት ለማግኘት ሞክራችሁ የሆነው አንዱ ነው። ሌላው ቀደም ሲል አምባሳደር እምሩ ዘለቀ በፈረሙት ላይ ሁለት አማራጭ አለ። ዶክተር መስባኮ የፈረሙት ላይ የለም። የአማራጭ አንዱ መርጫ ምንድን ነው? ኮሎኔል መንግስቱ በቀጥታ አዲስ አበባ ኢትዮጵያ ሄደው ለፍርድ እንዲቀርቡ፣ ያ ካልሆነ ግን የቻዱ ፕሬዚዳንት ሁሴን ሀብሬ የሀገሩ የቻድ ፕሬዚዳንት በነበሩበት ወቅት ለፈጸሟቸው ወንጀሎች ጎረቤት በሆነው በሴኔጋል የተባበሩ መንግስታት ብሎ እዛ ፍርዱ እንደተከናወነ ይገልጻለ። ይሄ አማራጭ አሁንም እንዳለ ነው ወይስ ሁለተኛው ደብዳቤ ላይ ስላላገኘሁት ነው? እሺ አቶ ጌዳኔ። እሺ ይቻላል። የመጀመሪያው ጥያቄህ ላይ አንዳንዶች መልስ ያልሰጡ አሉ፣ ግን አውሮፓ ፓርላሜንት መልስ አግኝተናል ይህን ጉዳይ የሚመለከቱት የሚያጠኑት መሆኑን አረጋግጠውልናል። እና ሁለተኛው ጥያቄ የዚምባብዌ መንግስት ጽፈናል፣ እንደውም ከአንዴም ሁለቴ እኔ ራሴ ነኝ የጻፍኩት። ለአንደኛው በዚምባብዌ ያለ ድረገጽ ላይ አውጥተውት ሰው አስተያየቱ እንዲገልጽ ሁሉ አመቻቸው ነበረ ለእንትንም ለአሜሪካ ፕሬዚደንትም ሁሉ ጽፈናል። ነገር ግን አንዳንዶቹ የተባበሩ መንግስታት ድርጅት፣ ለምሳሌ እኔም እዛ ብዙ አመት የሰራው ስለሆንኩ መንግስት ካልጻፈ በግል እንደዚህ ግብረ ሀይልም የሚጻፈውን አይመለከቱም። ሌላው የሁለት አማራጭ የፍራ ሰጣ አዎ አዎ። በእኛ በኩል እንግዲህ ዋናው ቅድም በመደጋገም እንዳልነው የዓላማችን የፍትህ ጉዳይ ነው፣ የበቀል ጉዳይ አይደለም። ምናልባት መንግስት ኮሎኔል መንግስቱ ኃይለማርያምን ኢትዮጵያ አስመጥቶ ለፍትህ ማድረስ የሚቸግረው ከሆነ በመጀመሪያው ደብዳቤ ላይ ሂሰን አብሬ ቻድ ወደ ሴኔጋል ተወስዶ ለፍትህ እንደቀረበ እንደ ምሳሌ የጠቀስነው አለ። እንደዚሁም ጎረቤት ሀገር ደቡብ አፍሪካ፣ ዛምቢያ፣ እንደዚህ የመሰለ ቦታ ዋናው ነገር ለፍትህ እንዲቀርብ ነው። ይሄ በኢትዮጵያ ከአርባ አመታት በላይ የቀጠለው በሌሎች ላይ የሚደርስ በደል ይልቁንም ደግሞ በሚያስተዳድር መንግስት የሚደርስ በደል የእልቂት አዙሪት እንዲያበቃ የሚለው ጥያቄ የቀድሞውን ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን ለፍርድ እንዲቀርቡ ከሚጠይቀው ጥያቄያችሁ ባሻገር በእኔ በኩል የምለው ይህ እኮ የፍትሁ ሂደት ወደ ሰላም የህገ በላይነት እንዲገኝ የምንፈልግበት የዴሞክራሲ ስርዓት እንዲገኝ የሚያመቻች ነው። እኛ ጥረት ለፍትህ እስከሆነ ድረስ ያ የምንለው ነገር ቢከናወን ያ ያሉት አሁንም ያሉት ሆኑ ወደፊትም የሚመጡት መሪዎች ከዚህ አይነት አሰራር እንዲቆጠቡ ለማድረግ ነው። ምርጫን ለምሳሌ በትክክል ማስኬድ፣ ሰውን ድህነት ማዳን፣ እንደዚህ የመሳሰሉትን ነገሮች ላይ አተኩሮ አሁን አያያዛቸው የአሁኑ ጠቅላይ ሚኒስትር ወደዚያ ይመስላልና እግዚአብሔር እንዲያሳካላቸው እየጸላይኩ ነው እኔ። በየቀ ነው ላይ ለመጨመር መስማኩ ነኝ። እሺ ዶክተር ህግ ብቻውን ትርጉም የለው። ህግ ለምሳሌ በዚህ መንገድ ላይ ያቋረጠ ይታሰራል የሚል ህግ ከወጣ ህግ ህግ ነው። ፍትህ ነው ዋናው መሰረቱ። ፍትህ ያለበት ህግ የለም፣ አሁንም የለም። የአሁኑ ህግ መቀየር አለበት እና ህጉ ፍትህ ያለው ህግ ተረቆ ህዝቡ የሚቀበለው ህግ ዩኒቨርሳል ሁማን ራይትን የተቀበለ ህግ አድርጎ በዛ መሰረት ነው እንግዲህ ጀስቲስ የሚመጣው። አሁን ለምሳሌ ያው አቶ ኪዳኔ ተናግረዋል። ጥሩ ጥሩ ነገሮች መንገድ መንገዱን ዶክተር አብይ ከፍቷል። ነገር ግን ህግ የወጣ ነገር የለም። እስካሁን የተደረገ ነገር የለም። ስኦል እንትን ነው ፕሮፓጋንዳ ነው ንግግር ነው ጨዋ እንትን ነው ጥሩ ጥሩ ነገሮች ናቸው። ዋናኛ የምንፈልገው በዶክተር አብይም ጊዜ ቢሆን ህጉ እንዲወጣ ነው። ህጉ እንዲወጣ ና በዛ መሰረት ህጉን እንዲሻሻል ነው። ያስ ካልሆነ ድረስ ዝም ብለን ህግ ማለት ጥሩ ላይ ሆን ይችላል። ስለዚህ ፍትህ ያለው ህግ በኢትዮጵያ ውስጥ እንዲኖር እንፈልጋለን። ያ ህግ ተረቆ በስራ ላይ እንዲውል እንፈልጋለን። በደርግና የአሁኑ ወያኔ መንግስት ያበላሹትን ህግ እኛ እንዲቀይር እንፈልጋለን። በጣም እናመሰግናለን። እሺ፣ በእውነቱ በጣም አጠንክሬ እና ለውጥ ይኖራል ብዬ ተስፋ የማደርገው የዘረኛነት የጎሰኛነት አካሄድ እንዲለወጥ ነው። እና ያ አሁን ሀገሩንም ያዋቀረ በዘረኛነት ነው። ያ ተለውጦ አንድነት፣ ሁሉም በየቦታው በእኩልነት የማፈናቀል ነገር ሳይኖር በኢትዮጵያዊነት በሁሉም ቦታ እንዲሰፍን የማድረጉ ነገር ነው። በእውነቱ የዚህ የጎሰኝነት ነገር እርስ በርስ መጫረስ መሆኑን በቅርቡ አይተነዋል። እዚያ አዲስ አበባ አካባቢ እንኳን ጅጅጋ የሆነውን ታውቃላችሁ። እጅግ በጣም የሚያሳዝን የሚያሰቅቅ ነገር እየተከናወነ ነው። እና ለበለዚያ በእውነቱ ዶክተር ሚስማኩም ያለውን በሙሉ ልቤ እደግፋለሁ። በጣም እናመሰግናለን የወቅቱ የፍትህ ለኢትዮጵያ ግብረ ኃይል ሊቀመንበር ዶክተር ምስማኮ አስራት እንዲሁም የዚሁ ግብረ ኃይል አባል አቶ ኪዳኔ አለማየሁ ከዳላስ ዶክተር ምስማኮ ከዚህ ከዋሽንግተን አካባቢ ናቸው እግዜር ይስጥልኝ በጣም እናመሰግናለን

sa amare tu ma se so

አሁን የዜና ማጠቃለያ እናንባለን። ሳውዲ አረቢያ በጀማል ካሾጂ አገዳደል ላይ ትልቅና ከባድ ስህተት ፈጽሜያለሁ ብላለች። ድርጊቱን የፈጸሙት ተጠያቂ እንደሚሆኑም ገልጻለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁቤር ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት መግለጫ የሳውዲ አረቢያ ሰላዮች በራሳቸው ፈቃድ የፈጸሙት አፈንጋጭ ተግባር ነው ብለውታል። ለሟቹ ቤተሰብ ሀዘናቸውን ገልጸዋል። ነገር ግን ስለ ጋዜጠኛው አገዳደልም ሆነ አስከሬኑ የት እንዳለ አልተናገሩም። አልጋዋራሽ መሐመድ ቢን ሳልመን በጉዳዩ ይኖርበት እንደሆነም ፍንጭ አልሰጡም። ካሾጂ ቱርክ በሚገኘው የሳውዲ አረቢያ ቆንስላ እንደሞተ ነው የተገለጸው። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ታዲያ ትልቅ ስህተት እንደተሰራ ግልጽ ነው። ስህተቱም ድርጊቱን ለመሸፋፈን መሞከር ነው። ይህም ማንኛውም አይነት መንግስት ሊቀበለው አይችልም ብለዋል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን በያዝነው ሳምንት ሩሲያን በሚጎበኙበት ወቅት ፕሬዚደንት ዶናልድ ትራምፕ ለምን ዩናይትድ ስቴትስን ከመካከለኛው ርቀት የኒክሌር ኃይሎች ውል ለማስወጣት እንዳቀዱ ፕሬዚደንት ቭላዲሚር ፑቲን ማብራሪያ እንደሚጠይቁ ሩሲያ ገልጻለች። ሩሲያ ውሉን አፍርሳለች በሚል ነው ፕሬዚደንት ትራምፕ ስለ ውሳኔው የተናገሩት። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ትራምፕ ውሳኔ አደገኛ እርምጃ ይሆናል ካሉ በኋላ የሩሲያ ባለስልጣን ዩናይትድ ስቴትስ በዓለም ፍጹም ልዕለ ኃያል ለመሆን እየሞከረች ነው ብለዋል። አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ ሁለተኛ ቀኑን ይዟል። ትላንት ድምፅ መስጠት ያልቻሉት ሰዎች እድል እንዲያገኙ ነው ዛሬ የቀጠለው። ሶስት ሚሊዮን የሚሆኑ ሰዎች ትላንት መርጠዋል። ይሁንና ያልተከፈቱ የምርጫ ጣቢያዎች እንደነበሩና ከምርጫ መሳሪያ ጋር የተያዙ ችግሮች መከሰታቸውን የምርጫ ባለሥልጣኖች ተናግረዋል። በምርጫ ጣቢያዎች ላይ በተፈጸሙ ጥቃቶች ቢያንስ 15 ሰዎች እንደተገደሉና በርካታ እንደቀሰሉ ታውቋል። የአሜሪካ ድምፅ ራዲዮ በ19 ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ከምሽቱ ሶስት ሰዓት በመደበኛ ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ።